የባይደን አመት ስኬቶችና ፈተናዎቻቸው። ፕሬዚደንት ጆ ባይደን የመጀመሪያውን አመት ስራቸውን ትናንት እኩለ ሌሊት ላይ አጠናቀዋል። ዛሬ ሁለተኛውን አመታቸውን ጀመሩ። በዚህ አንድ አመት ውስጥ ግን አርባ ስድስተኛው ፕሬዚደንት ያላቸውን ተቀባይነት የሚያሳዩ ቁጥሮች በሕዝብ ዘንድ በየዕለቱ የሚካሄዱ ክትትሎችና ጥናታዊ ቁጥሮች ናቸው፣ እያሽቆለቆሉ መጥተዋል። ፕሬዚደንቱ ለመሠረተ ልማት ግንባታ የሚውል የአንድ ትሪሊዮን ዶላር በጀት አጸድቀዋል። በዚህ አንድ ዓመት ውስጥ ሌላ ምጣኔ ሀብቱን ለማነቃቃት ይውላል ያሉት ለማኅበራዊ ድጋፎችም የሚውል የሁለት ትሪሊዮን ዶላር አካባቢ አንድ ነጥብ ዘጠኝ ትሪሊዮን ዶላር በጀት ለማጸደቅ በሁለቱም ፓርቲዎች እንደራሴዎች ዘንድ አጠቃላይ ሊባል የሚችል መግባባት ላይ እንዲደረስ አድርገዋል። ግሽበቱ ግን አሁንም እጅግ ያሻቀበ ነው። ኮቪድ-19 አልበገር ብሏል፣ እያንሰራራ ነው። ዓመቴን ከባድ አድርገውታል እነዚህ ፈተናዎች ብለዋል ፕሬዚደንቱ ትናንት ለጋዜጠኞች በሰጧቸው ቃለ ምልልሶች ላይ። ፕሬዝደንት ባይደን የዩክሬንንም ጉዳይ አንስተዋል። ሩሲያ ዩክሬንን ብትወር ምላሽ እንደሚኖርም አስጠንቅቀዋል። የዜና ማዕከላችን ሪፖርተሮች በእነዚህ ርዕሶች በተለያዩ ጉዳዮች ላይ ያጠናቀሯቸው ዘገባዎች አሉ። ስመኝሽ የቆየ እንደሚከተለው አቀናጅታቸዋለች። የመጀመሪያ ዓመት የስልጣን ዓመታቸውን መጠናቀቅ አስመልክቶ ትላንት በዋይት ሃውስ መግለጫ የሰጡት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዓመቱን የፈተና ዓመት ሲሉ የገለጹት ሲሆን ጎን ለጎንም በርካታ መሻሻሎች መመዝገባቸውን ተናግረዋል። በተለይ የ1.9 ትሪሊየን ዶላር የኮሮና ቫይረስ ጉዳት ማገገሚያ ለማጽደቅ ስምምነት ላይ መደረሱና የተዳከመውን የሀገሪቱን መሰረታዊ ልማት ለማሻሻል የጸደቀው የአንድ ትሪሊየን ዶላር በጀት ትልቅ ስኬት መሆኑን ባይደን በኩራት ገልጸዋል። መደረግ የማይችል ነገር ቃል አልገባሁም ግን ማድረግ የሚቻለውን ነገር ካያችሁ ግን እጅግ ብዙ ነገር ማሻሻላችንን ማየት ትችላላችሁ እስካሁን ድረስ ማድረግ ያልቻልኩት ነገር የሪፐብሊካን ፓርቲ አባል የሆኑ ጓደኞችን በዚህ ሀገር ነገሮች እንዲሻሻሉ ማድረግ የሚያስችለውን መንገድ እንዲቀላቀሉ ማድረግ አለመቻሌ ነው። እንደ አውሮፓያን አቆጣጠር ባለፈው ዓመት መጋቢት ወር ላይ የጸደቀው የኮቪድ-19 መከላከያ በጀት በርካታ አሜሪካውያን ቤተሰቦችንና የንግድ ተቋማትን መደገፍና ድህነትን መቀነስ ቢችልም በከፍተኛ ሁኔታ እያሻቀበ ያለው የዋጋ ግሽበት የድጎማውን ተጽዕኖ እንደቀነሰው አሜሪካውያን ሸማቾች ይገልጻሉ። በኮቪድ ምክንያት ሰዎች ገንዘብ የላቸውም። አሁን ወደ ስራችን ስንመለስ ደግሞ ይሄ መጣ። ዛሬ ያለው የጋዝ ዋጋ እጅግ አስደንጋጭ ነው። በታሳስ ወር ላይ የታየው የሸማቾቹ ዋጋ ባለፈው ዓመት ከነበረው ጋር ሲነጻጸር የሰባት ከመቶ ጭማሪ አለው ይህም ባለፉት አርባ ዓመታት ውስጥ ያልታየ የዋጋ ግሽበት ሲሆን የባይደን አስተዳደር ኢኮኖሚውን ለማንሰራራት የያዘውን ዕቅድ አቀዛቅዞታል። መጀመሪያ ላይ የነበረው የስራ አጥነት ጥያቄ ባለፈው ዓመት ስምንት መቶ አስራ ሁለት ሺህ ነበር። አሁን ደግሞ ወደ ሁለት መቶ አስር ሺህ ወርዷል። ስራ አጥነትም የስራ ፈጠራም ፕሬዚዳንቱ ስልጣን ከመያዛቸው በፊት ከነበረው ተሻሽሏል። ከኮቪድ አስራ ዘጠኝ ጋር በተያያዘ ከዓመት በፊት የተከተቡት ሰዎች አንድ ከመቶ ነበሩ። አሁን ግን ሰባ አራት ከመቶ አዋቂዎች ተከትበዋል። በእርግጥ የኮቪድ-19 ክትባት ከ200 ሚሊዮን በላይ ለሚሆኑ አሜሪካውያን የመከላከል አቅም የፈጠረ ሲሆን ኦሚክሮን በቫይረሱ የተያዙና ሆስፒታል የሚገቡ ሰዎችን ቁጥር በድጋሚ እስከሚጨምረው ድረስ ያለፈው ዓመት በተወሰነ መልኩ የተረጋጋ እንዲሆን አድርጓል። የወረርሽኙ በድጋሚ ማንሰራራትና የዋጋ ግሽበቱ ግን የጆ ባይደን ተቀባይነት ወደ 45 ከመቶ እንዲወርድ ለማድረግ ትልቅ ሚና እንዳላቸው ኢፕሶስ የተሰኘ የገበያ ጥናት ተቋም የሕዝብ ግንኙነት ምክትል ፕሬዚዳንት የሆኑት ማሎሪ ኖዌል ይገልጻሉ። ፕሬዚዳንቱ በምርጫ ዘመቻቸው ወቅት ኮቪድ አስራ ዘጠኝን ለማጥፋትና ምጣኔ ሀብቱን ለማሻሻል እንዲሁም ህይወት ወደ ቀድሞ እንዲመለስ ለማድረግ ቃል ገብተው ነበር። ወረርሽኙ በተባባሰ ቁጥርም አሜሪካኖች እርግጠኛነታቸውን ያጣሉ። አሁንም ወረርሽኙ መኖሩ የበለጠ እንዲማረሩ ያደርጋቸዋል። ባይደን የተሻለ የኑሮ ዋስትና ለመገንባትና የአየር ንብረት ለውጥን ለመዋጋት እንዲያስችላቸው የጠየቁት የ1.8 ትሪሊየን ዶላር በጀት አሁንም በአሜሪካው የህግ አስፈጻሚው ምክር ቤት እንደተያዘ ነው። ባይደን በትላንትና ዕለት ባደረጉት ንግግርም ምናልባት ግዙፉ እቅዳቸው በትንንሹ መከፋፈል ሊኖርበት እንደሚችል የተናገሩ ሲሆን አስተዳደራቸው ሀገሪቱ ያላትን የኮቪድ-19 ምርመራ አቅም ኦሚክሮን ካስከተለው ወረርሽኝ በላይ እንዲሆን ማድረግ እንደነበረበት ነው ተቀብለዋል። ከዚህ በተጨማሪ ዩናይትድ ስቴትስ ከአፍጋኒስታን የወጣችበት እጅግ ስርዓት አልባ መንገድ ባይደን በመራጮች እይታ የነበራቸው ተቀባይነት በከፍተኛ ሁኔታ እንዲያሽቆለቆል አድርጓል። የባይደን አንደኛ ዓመት የስልጣን ዘመን ሲጠናቀቅ ከራሺያ ጋር ያላቸው ግንኙነትም እንዲሁ ከፍተኛ ውጥረት ውስጥ ገብቷል። ባይደን በትላንቱ ንግግራቸው የራሺያ አቻቸው ዩክሬንን እንዳይወሩ በማስጠንቀቅ የውጭ ጉዳይ ሚኒስትራቸው በዚህ ሳምንት በዩክሬን ዋና ከተማ ኪየቭ ያስተላለፉትን መልእክት አጠናክረዋል። ራሽያ ወረራ ከፈጸመ ተጠያቂ ይሆናል። ምላሹ በድርጊቱ መጠን ይሆናል። መጠንኛ ወረራ አድርጎ ምን ማድረግ እንዳለብን መደራደር አንድ ነገር ነው። ግን አሁን ድንበር አካባቢ ባሰባሰቡት ኃይል መጠን ማድረግ የሚችሉትን ያክል የሚያደርጉ ከሆነና ዩክሬን ላይ ወረራ ከፈጸሙ ለራሽያ ትልቅ ቀውስ ነው የሚሆነው። አጋሮቻችን ከፍተኛ ዋጋ ለማስከፈልና በራሽያና በራሽያ ኢኮኖሚ ላይ ትልቅ ጉዳት ለማድረስ ዝግጁ ናቸው። ባለፉት ሳምንታት የራሽያ ፕሬዝዳንት ቭላዲሚር ፑቲን በአስር ሺዎች የሚቆጠሩ ወታደሮችን በዩክሬን ድንበር ያሰባሰቡ ሲሆን ዩክሬንና ዩናይትድ ስቴትስ ድርጊቱ ግልጽ ማስፈራሪያ ነው ሲሉ ቆይተዋል። በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብ ባይደንና ፑቲን ታህሳስ ወር ላይ ሁለት ጊዜ በስልክ የተወያዩ ሲሆን ባለፈው ሳምንት የዲፕሎማሲ ቡድኖቻቸው በሶስት የአውሮፓ ሀገራት ላይ ስብሰባ አድርገዋል። በቴክሳስ ዩኒቨርሲቲ የታሪክ መምህር የሆኑት ጀርሚ ሱሪ ባይደን ከራሽያ ጋር ያላቸው ግንኙነት ምን መምሰል እንዳለበት ከቀዝቃዛው ጦርነት ተምረዋል ይላሉ። One of the lessons from the Cold War is you have to be clear where your lines are. United States <laughs> ዩክሬንን አሁን ወደ ኔቶ የማምጣት ዓላማ የለንም፣ ግን ደግሞ የኔቶን የወደፊት እጣ ፈንታ የውጭ ኃይል እንዲቆጣጠረው መፍቀድ አይኖርብንም። ይህንን መስመር በግልጽ ማስቀመጥ አስፈላጊ ይመስለኛል። የሁለቱ ሀያላን ሀገራት የወደፊት ሂደት አለየለትም። ለአሁኑ ብሊንከን ከራሽያ አቻቸው ጋር አርብ ለመነጋገር ቀጠሮ የያዙ ሲሆን ባይደን እንደሚሉት ፑቲን ቀጣዩን እርምጃቸውን እስኪወስኑ ዩክሬን በንቃት ሁኔታውን መከታተሏን ትቀጥላለች።